ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ታሪካዊው የዩናይት ስቴትስ ፕሬዚዳንታዊ ምርጫ 2016 ዓመተ ምህረት ዛሬ እየተካሄደ ነው። እንደምናመሻችሁ እንደምናመሻችሁ። አዎ፣ በእጅጉ ሲጠበቅ የቆየው ቀን ደርሷል። እጅጉን ትሕትና የተመላበት ስሜት የሚያሳድር ነው። ምክንያቱም አብሮት የሚመጣውን ኃላፊነት እረዳለሁና። ብዙዎች የምርጫውን ውጤት በጉጉት በመጠባበቅ ላይ ናቸው። ይህ ለሀገራችን ምን ማለት እንደሆነ እረዳለሁ። ላሸነፍም ከበቃው የተቻለኝን ሁሉ ላደርግ ዝግጁ ነኝ። ዴሞክራቷ ፕሬዝዳንታዊ ዕጩ የቀድሞዋ ዩናይት ስቴትስ ምክር ቤት አባልና የቀድሞዋ ቀዳማዊት እመቤት ሴናተር ሂላሪ ሮድሃም ክሊንተን ናቸው። ምንም አልተደናገጥኩም፣ እንዲያውም በጣም ደስ የሚል ስሜት ነው ያለኝ። ይሄ ትልቅ ዕድል ነው። ሁሉም ሰው በጣም ትልቅ ጉጉት ላይ ነው። ይሄ ደግሞ በአገሪቱ በጠቅላላ በዓለም በጠቅላላ እየታየ ነው። እኒህኛው ደግሞ ተቀናቃኛቸው የሪፐብሊካን ፓርቲው ዕጩ ሚሊዮነሩ ዶናልድ ትራምፕ ናቸው። ቀደም ብለው የሰጡትን የበርካታ ሚሊዮን ድምፆች ጨምሮ በመጪው ጥቂት ሰዓታት ውስጥ በሚሰጡ የመራጮች ድምፆች አሜሪካውያን ዛሬ አዲሱ ፕሬዝዳንታቸውን ማንነት እንዲለዩ ይጠበቃል። ከምሽቱ ዜና መካከል ዋና ዋናዎቹ የምንለው የለም። ዋናውና በርከት የሚለው ዜናችን ዛሬ የሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ይሆናል። ከዛ በተረፈ ከሀገር ቤት የ40 ኪሎ ሜትር እገዳ የተደረገባቸው ዲፕሎማቶች አዲስ አበባ ላይ ማለት ነው፣ ያ እገዳ ተነስቷል የሚል ዜናም አለን። ከዛሬ ማክሰኞ ጥቅምት 29 2009 ዓ.ም ስርጭታችን ጋር አስተናጋጆች አሉ አከበደና አዲሱ አበበነን፣ አቀናባሪው ንጉሶ ታምሬ፣ የስርጭት መሀንዲሱ ደግሞ ሮኤድ አድሬስ ሪገስ ደንበኛችን ነው። ልክ ነው። በቅድሚያ በታሪካዊ ዩናይት ስቴትስ ፕሬዚዳንታዊ ምርጫ ነው የሚያተኩረው ዝግጅታችን። የሳቱን የዓለም ዜና እናሰማ በኦሃዮ የፍራንክሊን ቀበሌ ህዝቡ ዛሬ ማለዳ በመውጣት ድምፁን እየሰጠ ነው። ዛሬ በአሜሪካውያን በመላ አገሪቱ በሚካሄደው ፕሬዚዳንታዊ ምርጫ ድምፃቸውን በመስጠት ላይ ይገኛሉ። በዚህም ሪፐብሊካኑ እጩ ዶናልድ ትራምፕና በዲሞክራቷ እጩ ሂለሪ ክሊንተን መካከል ሲካሄድ የቆየው ከባድና ምርር ያለ የምረጡኝ ዘመቻም ህዝቡ ዛሬ በሚሰጠው ድምፅ ይጠናቀቃል። ሂለሪ ክሊንተን ይህን ምርጫ ማንነታችን የሚፈተንበት ሲሉት Donald Trump Regmo. ዛሬ የነጻነታችን ቀን ነው ማለታቸው ተሰምቷል። ሁለቱ ውጪዎች ይህን አስተያየት የተሰጡት ዛሬ በመጨረሻዊ ዘመቻቸው ማብቂያ ላይ ነው። ዛሬ ማለዳ ላይ በተለይም በቨርጂኒያና በኒውዮርክ ሕዝብ ድምፁን ለመስጠት በረዣዥም ሰልፎች ተኮልኩሎ ይታይ እንደነበር ታውቋል። ቀደም ሲል እንዳልኩት በኦሃዮ ፍራንክሊን ቀበሌ ህዝቡ ማልዶ ነው የወጣውና ድምፁን እየሰጠ ነው። ኦሃዮ ደግሞ ከፍተኛ ፉክክር የሚካሄድበትና ወሳኝ ክፍለ ግዛት መሆኗ ይታወቃል። ዶናልድ ትራምፕ ከባለቤታቸው ሜላኒያ ጋር በዛሬው ቀን በኒውዮርክ ተናቸው ለተሰበሰበው መራች ህዝብ ሰላምታ ከሰጡ በኋላ ከጋዜጠኞች እንዴት ነው ሚስተር ትራምፕ ፈርተዋል ወይስ መረበሽ ታይቶቦታል? ብለው ጠይቀዋቸው ነበር። የለምንም፣ አልተደናገጥኩም። እንዲያውም በጣም ደስ የሚል ስሜት ነው ያለኝ። ይሄ ትልቅ እድል ነው። ሁሉም ሰው በጣም ትልቅ ጉጉት ላይ ነው። ይሄ ደግሞ በአገሪቱ ጠቅላላ በዓለም በጠቅላላ እየታየ ነው። በሌላ በኩል ደግሞ ሚስ ክሊንተን ቀደም ሲል ቀንጭ በር እንዳሰማ ነውም የበኩላቸውን ተናግረዋል። እጅግ በጣም የትህትና ስሜት የሚያሳድር ነው፣ ምክንያቱም አብሮት የሚመጣውን ኃላፊነት እረዳለሁና። ብዙዎች የምርጫውን ውጤት በጉጉት በመጠባበቅ ላይ ናቸው። ይሄ ለሀገራችን ምን ማለት እንደሆነ የምረዳው ነው። በዚህ ምርጫ አሸናፊ ለመሆን ከበቃው የተቻለኝን ሁሉ ለማድረግ ዝግጁ ነኝ። ዴሞክራቷ ሂላሪ ክሊንተን ናቸው። ታዲያ ከተቀናቃኛቸው ሪፐብሊካኑ ዶናልድ ትራምፕ ጋር ትላንትናም በምርጫ ዋዜማ እንኳን ሳይቀር የምረጡኝ ዘመቻቸውን በበርካታ ክፍለ ግዛቶች አካሂደዋል። በዩናይት ስቴትስ የቅርብ ጊዜ ታሪክ የዘንድሮን አይነት ከፋፋይ ወይም መከፋፈል የታየበት ምርጫ ታይቶ አይታወቅም ነው የተባለው። በሕዝብ ሀብት አስተያየት መመዘኛዎችን መሰረት ሂላሪ ክሊንተን በሁለቱም ማለትም በብሔራዊና በበርካታ በዛሬው ምርጫ ውጤት ላይ ወሳኝነት አላቸው በሚባሉ የፍልሚያ ቀጠናዎች በአነስተኛም ድምጽ ቢሆን ተቀናቃኛቸውን ትራምፕን ያለማቋረጥ እየመሩ ናቸው ተብሏል። የዕለቱ ዓቢይ ርዕስ ዝርዝሩን ይመለከታል። ከአመት በላይ ሲካሄድ የነበረውና አልፎ አልፎም ታይቶ በማይታወቅ ሁኔታ አስቀያሚ ሂደት የነበረው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ፉክክር እየተጠናቀቀ ባለበት በዛሬው ዕለት የክሬምሊኑ ቤተ መንግሥት አፈቀላጤ ድሚትሪ ፔስኮቭ ለአሜሪካውያን ድምፅ ሰጪዎች የሩሲያን መልእክት አሰምተዋል። ቃል አቀባዩ የሩሲያ የመጨረሻ ተማጽኖ ባሉት መልእክት ላይ ሩሲያ በአሜሪካው ምርጫ ጣልቃ ለመግባት ምንም አይነት ፍላጎት የላትም ብለዋል። አሜሪካውያን በቂ የሆነ የራሳቸው ችግር ስላለባቸው የእኛ ጣልቃ መግባት አያሻቸውም ሲሉም ተናግረዋል። የክሬምሊኑ ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ዲፕሎማቶች ለራሳቸው ደህንነት ሲባል በአዲስ አበባ ከአርባ ኪሎ ሜትሮች ክልል ውጪ ያለ ፈቃድ እንዳይንቀሳቀሱ የተጣለው እገዳ መነሳቱን የአስቸኳይ ጊዜ አዋጅ ጠቅላይ እዙ ኮማንድ ፖስት የተባለው አስታወቀ። የመከላከያ ሚኒስትርና የአስቸኳይ ጊዜ ጠቅላይ እዝ ዋን ጽህፈት ቤቱ አቶ ሲራጅ ፈጌሳ እንዳሉት ክልከላው የተነሳው የአገሪቱ ሰላምና መረጋጋት እየተሻሻለ በመምጣቱ ነውም ብለዋል። እስክንድር ፍሬው ተከታዩን አጭር ዘገባ ድርሶናል። የአስቸኳይ ጊዜ አዋጅ ኮማንድ ፖስት ክልከላው መነሳቱን ይፋ ያደረገው የእርምጃ አፈጻጸም መመሪያ ቁጥር ሁለትን ይፋ ሲያደርግ ነው። የኮማንድ ፖስቱ ሴክሬታሪያት የመከላከያ ሚኒስትሩ ሲራጅ ፈጌሳ ለሀገር ውስጥ የመገናኛ ብዙኃን እንዳሉት ክልከላው የተነሳው በአገሪቱ የተሻለ የሰላምና የመረጋጋት ሁኔታ በመፈጠሩ ነው። መጀመሪያ እነኚህ ዲፕሎማቶች ለራሳቸው ደህንነትና ጥበቃ ሲባል ከአዲስ አበባ አርባ ኪሎ ሜትር ራዲየስ ውጭ እንዳይንቀሳቀሱ ተጥሎ የነበረው ክልከላ የዛኔ ሲጣል የነበረው ስጋት፣ የደህንነት ስጋት አሁን በደረስንበት ደረጃ ላይ ያጋጥማል ብሎ ስለማይታሰብ ኮማንድ ፖስትም ይህን በሚገባ ስለገመገመው፣ ስለዚህ ይሄ ክልከላ እንዲነሳ ነው የተወሰነው። ቀደም ሲል በወጣው መመሪያ ቁጥር አንድ ከተከለከሉ ተግባራት አንዱ የህግ አስከባሪ ኃይሎችን ዩኒፎርም ይዞ መገኘት ወይም በቤት ውስጥ ማስቀመጥ ነው። ይህ ክልከላም በመመሪያ ቁጥር ሁለት እንዲነሳ መደረጉን ሚኒስትሩ አመልክተዋል። ይህም ሆኖ ከህግ አስከባሪ አልባሳት ጋር በተያያዘ ያልተነሱ ክልከላዎች እንዳሉ አስታውሰዋል። አብዛኛው የገጠሩ ህብረተሰብ ውስጥ መከላከያ ወይም ደግሞ የወታደርን ልብስ በቤቱ እንዳለውም በመደበኛ ልብስነትም እንደሚጠቀም በተደረጉት መረጃዎችና ውይይቶች ማረጋገጥ ተችሏል። ስለዚህ እዚህ ላይ የተነሳው ነገር ምንድን ነው? እነኚህን አልባሳት በቤት ውስጥ ማስቀመጥ ወይም ይዞ መገኘት የሚለው ክልከላ ተነስቷል። ያልተነሳው ክልከላ ምንድን ነው? የህግ አስከባሪዎችን ዩኒፎርም መልበስ አሳልፎ መስጠትና መሸጥ ክልክል ነው የሚለው ግን አልተነሳ ኮማንድ ፖስቱ ያወጣው መመሪያ ቁጥር ሁለት አራት ክፍሎችና ዘጠኝ አንቀጾች እንዳሉትም ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። ኢትዮጵያ አስቸኳይ ጊዜ አዋጅ ፋ ያደረገችው ያልተጠበቀ ከፍተኛና ተከታታይ ተቃውሞ ከተካሄደ በኋላ መሆኑ ይታወቃል። በአንዳንድ ስፍራዎች ከማታ እስከ ነጋት የታወጀው የሰዓት እላፊ የኢንተርኔት አገልግሎት እንዲሁም አንዳንድ መገናኛ አውታሮችን አታድምጡ፣ አትከታተሉ፣ አትስሙ የተባሉ ትእዛዝም እንዳለ ነው። የሰብአዊ መብት አስከባሪ ቡድኖች እንደገለጡት በመቶዎች የሚቆጠሩ የኦሮሞና የአማራ ተቃዋሚዎች ባለፈው ዓመት በተካሄደው ጸረ መንግስት የተቃውሞ እንቅስቃሴ ወቅት በመንግስቱ ጸጥታ አስከባሪዎች ተገድለዋል። ለአስቸኳይ ጊዜ አዋጅ ያበቃው ይህ ተቃውሞ ኢህአደግ በ25 ዓመት አገዛዙ ደርሶበት ከማያውቀው ተቃውሞ ከፍተኛና ግዙፉ እንደነበርም የመብት ተሟጋች ቡድኖቹ አመልክተዋል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና አዲሱ አበበነን ኢሌክሽን ናይት የምርጫ ምሽት ላይ ነው የምንገኘው። ዛሬ አደለምሩ ነው። ልክ ነው አዲሱ። ከፍተኛ ዜና አሜሪካውያን የሚጠብቁበት ነው። በዓለም ዜና የተጀመረው ፕሮግራም እስከ ምሽቱ አራት ሰዓት በ22 በ25 ሜትር ባንዶች እየተሰማ ይቆያል። በናይል ሳይትም እንዲሁ ታገኙናላችሁ። ለቅምሻ አንድ ነገር እናሰማ። ብዙ ሀገሮች እንግዲህ በዓለም ላይ ከአሜሪካ ጋር አሜሪካ ትልቁ የዓለም ኃያል ኃይል በመሆኑ አንጻር የኢኮኖሚ የፖለቲካ ብዙ ትስስሮች በመኖራቸው የአሜሪካ ምርጫ እንዴት አገራችንን ኢኮኖሚያችንን ፖለቲካችንን ተጽዕኖ ሊያመጣ ይችላል የሚል ግምት ያለ ይመስለኛል። ግን አሜሪካ በአፍሪካ ላይ ያለት ፖሊሲ ያን ያህል የሚቀይር አይመስለኝም። ለምሳሌ ያህል ኦባማ አፍሪካ አሜሪካ የሆኑት ፕሬዚደንት ስልጣን ላይ መምጣታቸው አፍሪካ የተለየ ጥቅም አግኝታለች ማለት አይቻልም። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት ትምህርት ክፍል መምህሩ ዶክተር አስናቀ ከፋለ ናቸው። የዩናይት ስቴትስ ፕሬዝዳንታዊ ምርጫ አዲስ አበባም ላይ ያነጋግሯል። በሁለተኛው አጋማሽ እናሰማቸዋለን። ቀደም ብሎ እንደተጠቀሰው ዛሬ የሚበልጠውን ዝግጅታችን ሙሉም ማለት ይቻላል በዩናይት ስቴትስ ፕሬዝዳንታዊ ምርጫ ላይ ያተኩራል። አሁን ወደ ቀዳሚው የዕለቱ ዐቢይ ርዕስ ቀደም ብለን በዜናው ላይ ማሰምተናል። ዲሞክራቷ ሂለሪ ክሊንተን እና ሪፐብሊካኑ ዶናልድ ትራምፕ ትናንት በምርጫ ዕለት ዋዜማ እንኳ ሳይቀር የምረጡን ዘመቻቸውን በርካታ ክፍለ ግዛቶች አካሂደዋል። በዩናይትድ ስቴትስ የቅርብ ጊዜ ታሪክ የዘንድሮውን አይነት ከፋፋይ ምርጫ ታይቶ አይታወቅም ተብሏል። በህዝብ አስተያየት መለኪያዎች መሰረት ሂላሪ ክሊንተን በሁለት ማለትም በብሔራዊና በበርካታ በዛሬ ምርጫ ውጤት ላይ ወሳኝነት አላቸው በሚባሉ ክፍለ ግዛቶች በአነስተኛ የድምፅ ብልጫ ነገር ያለማቋረጥ ተቀናቃኛቸውን ዶናልድ ትራምፕን እየመሩ ናቸው። ባልደረባችን ጂመሎን ሁለቱ እጩ ተወዳዳሪዎች ደጋፊዎች ለማግኘት በመጨረሻዋ ደቂቃ እያካሄዱ ባሉት እልህ አስጨራሽ ትግል ዙሪያ ተከታዩን ዘግቧል። ሰሎሞን ክፍሌ ያቀርበዋል። ሂለሪ ክሊንተን የመጨረሻውን ዕለት የምረጡኝ ዘመቻቸውን ያጠናቀቁት ፕሬዚደንት ለመሆን ወሳኝ ይሆናል ሲሉ ተስፋ በጣሉበት በፔንሲልቬንያ ነው። በምርጫው ዋዜማ ላይ በዚያ ለተሰበሰቡ ብዙ ሺህ ደጋፊዎቻቸው ሲናገሩም ከረዥምና ከፋፋዩ ዘመቻ በኋላ ይበልጥ ጠቃሚ ነው ያሉትን መልእክት አስተላልፈዋል። አንገር እስ ነት አ ፕላን ማይ ፈሪንድ ቁጣ እቅድ አይሆንም ወዳጆቼ። ኃይላችንን አሰባስበን ከችግሮቻችን ለመላቀቅ የምንሞክር ከሆነ እንደ ገና እርስ በርስ መነጋገር መጀመር ይኖርብናል። ከዚያ ከሁሉም አቅጣጫ የሚመጡ ጥሩ አስተሳሰቦችን ማግኘት እንችላለንና። ሂለሪ ክሊንተን በተለይ የፌዴራሉ ምርመራ ቢሮ የውጭ ጉዳይ ሚኒስትር ሳሉ ከግል የኢሜይል አጠቃቀማቸው ጋር በተያያዘ ለሁለተኛ ጊዜ ባለፈው እሁድ በወንጀል አያስከስሳቸውም ሲል ነጻ ካወጣቸው በኋላ የደጋፊዎቻቸው ቁጥር አድጓል። በመጨረሻው የምርጫ ዘመቻቸው ወቅትም የፕሬዚደንት ባራክ ኦባማን ጨምሮ የበርካቶችን ድጋፍ አግኝተዋል። አምላክ ይችን የተባበረች አሜሪካ ይባርክ። ወጥተን ድምፃችንን እንስጥ። ፕሬዚደንት ባራክ ኦባማ በሁለቱ እጩ ተወዳዳሪዎች መካከል የድምፅ ተቀራራቢነት አለ በሚባልበት በሚሽጋን ክፍለ ግዛትም ለክሊንተን ድጋፍ አሰባስበዋል። የሪፐብሊካኑ እጩ ፕሬዚደንት ዶናልድ ትራምፕ ትላንት ጠዋት ከመጨረሻዎቹ ዘመቻዎቻቸው የመጀመሪያውን ያካሄዱትም በፍሎሪዳ ነበር። ፍሎሪዳ ለእርሳቸው በብሔራዊ ደረጃ ልዩነቱን በማጥበብ ከኋላ መጥተው በፕሬዝደንትነት ለመመረጥ ወሳኝነት ስላለው ደጋግመው ተመላልሰውበታል። ትራምፕ አሁን ለሁለተኛ ጊዜ ኤፍቢአይ ክሊንተንን ነፃ ያወጣበትን መግለጫ በመኮነንም ለራሳቸው በሚውልበት መንገድ ተጠቅመውበታል። ሂላሪ ክሊንተን ሂላሪ ክሊንተን ሙሉ በሙሉ በተጭበረበረ አሰራር እየተደገፉ ነው። ከአሁን በኋላ ፍርዱን በነገው ምርጫ ወጥቶ ድምፁን የሚሰጠው የአሜሪካ ሕዝብ ይሆናል የሚወስነው። የሚሆነውም ያ ነው። ትራምፕ በዚህ ሁለት በፔንስልቬንያ ዘመቻ ካካሄደችላቸው ሴት ልጃቸው ከኢቫንካ ድጋፍ አግኝተዋል። አባቴ ያለ ወላዋይነት ፍርጥ አድርጎ የሚናገር ሰው ነው። አቋሙ ምን እንደሆነ ታውቃላችሁ። የዛሬውን ምርጫ የሚወስነው የድምፅ ሰጪዎች በብዛት መሳተፍ ይሆናል ሲሉ ማት ጌሞን የተባሉ የሪፐብሊካን ፓርቲው እቅድ አውጪ ይናገራሉ። you need to remind people why the other one is a worse choice than you are. ህዝቡን ደጋግመህ ማሳሰብ ያለብህ ተቀናቃኝህ ለምን ከአንተ ያልተሻለ አማራጭ እንደሚሆን ወይም መሆኑን ነው። እርግጥ በምርጫ ዘመቻ ላይ ያን መናገሩ ለህዝብ መራር ቢሆንና ባይጥምም ሐቁ ይኸው ነው። በዛሬው የዩናይትድ ስቴትስ ፕሬዚደንት ምርጫ ማንም ያሸንፍማ፣ ቀጣዩ መሪ ሀገሪቱን እንደገና አንድ ለማድረግ ግዙፍ ፈተናዎች ይጠብቁታል ሲሉ የታሪክ ተመራማሪው አለን ሊሽመን ያስረዳሉ። ለምሳሌ ዶናልድ ትራምፕ ቢመረጡ በምርጫ ዘመቻቸው ወቅት የተጠቀሙባቸውን አነጋገሮችና ማስፈራሪያዎች ማስወገድ አለባቸው። የፖለቲካ ተቃዋሚዎቻቸውን ማሰር አይችሉም። በዚህ አገር ክሊንተን ስልጣን ከያዙም የፖለቲካ ችሎታቸው የሚፈተንበት ይሆናል ሲሉ የታሪክ ምሁሩ አለን ሊሽመን ያብራራሉ። እርሳቸውም ቢሆኑ ከሪፐብሊካን ተቃዋሚዎቻቸው አነስተኛ ቁጥር ያላቸውን እንኳን ሊስቡ የሚችሉ ፖሊሲዎችና መርሃ ግብሮችን ነው ማዘጋጀት ያለባቸው። በእስካሁኑ ቅድመ ምርጫ ውጤት ዲሞክራቶች በበርካታ ክፍለ ግዛቶች አይለው ይታያሉ። የትራምፕ ደጋፊዎች ግን የሪፐብሊካኑ ድምፅ ሰጪ ሕዝብ በብዛት ይወጣል የሚል ተስፋ አላቸው። ያ ከሆነ ደግሞ እናሸንፋለን ብለው ያምናሉ። አድማጮች፣ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ 2016 ልዩ ዘገባችን ይቀጥላል። አሁን አሜሪካውያን ለቀጣዩ አራት ዓመታት የመሪያቸውን ማንነት በድምፃቸው የሚበይኑበት ቀን ላይ ደርሰናል። ባልደረባችን ሄኖክ ሰማእግዜር በዋሽንግተን ዲሲ አንዳንድ የምርጫ ጣቢያዎች ጠዋት በራቸውን ሲከፍቱ የነበረውን ሁኔታ ምን እንደሚመስል የመራጮችን አስተያየት አካቶ በዚህ አጭር ዘገባው ያስቃኘናል። ዛሬ ጠዋት የምንገኘው ዋሽንግተን ዲሲ ነው። ዋሽንግተን ዲሲ በጠዋት ሰዎች ድምጽ ለመስጠት በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ለመሳተፍ እዚህ ይገኛሉ። እንግዲህ ብዙ ጊዜ ረጅም ሰልፎች ያሉበት አካባቢ ነው የምንገኘው። ሸዋ የሚባል ሰፈር ነው ይሄ። ሰፈር በተለይ በርካታ አፍሪካ አሜሪካውያን የሚኖሩበት ነው የዋሽንግተን ዲሲ ሰፈር። እዚህ መራጮች በጠዋት መጥተው የተሰለፉ ናቸው። አንዳንዶቹን እናነጋግራለን። ፕሊስ ድምጽ ለመስጠት የሚያስችሉ ዋና ዋና ጉዳዮች ምንድን ናቸው? ምናልባት የተማሪዎችን የትምህርት ብድር የሚመለከተው ሕግ ሊሆን ይችላል። በዚህ ምርጫ በእርግጠኝነት ልነግርህ የሚችለው ቢኖር ግን ዶናልድ ትራምፕን እንደማልመርጥ ነው። ስለዚህ ዶናልድ ትራምፕን አትመርጥም? አዎን፣ አልመርጥም። አንተን ከማናገሬ በፊት የበርኒ ሳንደርስን ደጋፊ አግኝቼ ነበር። አንተ ልትመርጥ ያሰብ ከውጭ ተወዳዳሪ ታዲያ ማን ነው? ሂላሪ ክሊንተን ናቸው። ብዙ ሰዎች በርኒ ሳንደርስን ለመምረጥ እዚህ እንደ ተገኙ አውቃለሁ፣ ጓደኞቼን ጨምሮ። ግን እንደማስበው ሂላሪ ክሊንተንን ለመምረጥ ነው ብዙዎቹ የወሰኑት። እና ሂላሪ ክሊንተንን መምረጥ ምን ለውጥ ያመጣልኛ ብለ ታስባለህ? ለበርካታ ዓመታት የሂላሪ ክሊንተን ደጋፊ ነበርኩ። ቢል ክሊንተንንም በሺ ዘጠናዎቹ ለፕሬዚዳንትነት ሲወዳደሩ ከመራጮቹ አንዱ ሆኜ ድምፅን ሰጥቻለሁ። ሂላሪ ክሊንተንንም የውጭ ጉዳይ ሚኒስትር ሆነው በሚያገለግሉበት ጊዜ የሰሩትን አደንቃለሁ። አመሰግናለሁ። እንግዲህ የተለያዩ ጉዳዮች ያሉበት ነው። የምጣኔ ሀብት ጉዳይ አሜሪካውያኖችን ያሳስባቸዋል። የውጭ ጉዳይ ፖሊሲ አሜሪካውያንን ያሳስባቸዋል። ከዛም በተጨማሪ ደግሞ እንግዲህ ይሄ ምርጫ የግለሰቦችም ጉዳይ ያለበት ነው። ዴሞክራቷ ሂላሪ ክሊንተን እና ዶናልድ ትራምፕ በዚህ ምርጫ ዛሬ ይፋለማሉ። ዋሽንግተን ዲሲ ሶስት የኤሌክትራል ቮትስ ማለትም ወኪሎች ያሏት አካባቢ ነች። እንግዲህ ዋሽንግተን ዲሲ በሴኔቱ ወይም በኮንግረሱ አንድ ወኪል ያላት ነገር ግን በወሳኝ በሆኑ ጉዳዮች ላይ ድምጽ የማይሰጡባት ነች። ኬኔዲ ሪክሪኤሽን ሴንተር፣ ሰዎች በጠዋት ነው ድምጽ ለመስጠት የተሰበሰቡት። እዚህ አንዲት መራጭ አለች። ሜሪያም እባላለሁ። በርኒ ሳንደርስን ለመምረጥ ነው የመጣሁት። ሂላሪ ክሊንተን ለበርካታ ዓመታት በስልጣን በቆዩበት ዘመን የሰሩት ነገር በቂ አይደለም ብዬ አስባለሁ። ስለዚህ በርኒ ሳንደርስን የተሻለ ሰርቷል በማለት ለመምረጥ እዚህ ተገኝቻለሁ። እንዲህ ከሁለቱ የዴሞክራቷ ሂለሪ ክሊንተንና ከሪፐብሊካኑ ዶናልድ ትራምፕ ውጭ ነው ድምጿ እንደምትሰጥ የገለጸችልን በርካታ መራጮች አሉ። እናመሰግናለን። ወደ ሌላ ቦታ አሁን እየተጓዝን በየቦታው ያለውን ሁኔታ ለእናንተ የምናቀርብ ይሆናል። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዜ ነኝ ከዋሽንግተን ዲሲ አድማጮች አሁን ወደ ፍልሚያ ወረዳዎቹ ከፍልሚያ ወረዳዎቹ ወደ አንዱ ነው የምናቀናው። የምርጫን ውጤት የሚወስኑት ድምጾች ከሚገኙበት ከተባሉት ብርቱ ፉክክርም ከሚጠበቅባቸው አካባቢዎች በአንዱ ነው። ቀደም ብሎ ሄኖክ ወደ ሌሎች አካባቢዎች እንሄዳለን ብሏል። ሄኖክ እንዴት ነህ? እንደምነው አልክ መሻቸው አሉላ የፍልሚያ ወረዳዎቹ አንዳንዶቹን የመመልከት እድል እንደገጠመህ ገምታለሁ። በአቅራቢያችን ካሉ የምርጫ ጣቢያዎች አንዳንዶቹ ወደ የትኛው እንደሚያደሉ ያልታወቀ፣ ምናልባትም ወሳኝነት የሚኖራቸው ተብሎ ይጠበቃሉ። እና የት ነው ያለኸው? ምንስ ይመስላል? አሁን እኔ የምገኘው በቨርጂኒያ ግዛት ነው። ወደ ማዕከላዊ ምዕራብ ቨርጂኒያ ነው የምገኘው። ላውደን ካውንቲን ተሻግሮ ያለ አንድ የምርጫ ጣቢያ ነው። ሰዎች ድምጻቸውን እየሰጡ ነበር። በዋሽንግተን ዲሲ የነበረው አይነት ረጅም ሰልፍ ከጧት ሰው ድምፁን ሰጥቶ ወደ ስራ ስለገባ የሚታይበት አይደለም። እንግዲህ በዛሬ ምርጫ ሁለት መቶ ሰባ የ የድምፅ ውክልና የሚያገኘው ወይም የምታገኘው እጩ የዩናይትድ ስቴትስ ፕሬዚዳንት ሆነ ወይም ሆና የምትመረጥበት በመሆኑ የቨርጂኒያ ግዛት ደግሞ አስራ ሶስት የድምፅ ውክልና ያለው ስለሆነ ሁለቱም እጩ ተወዳዳሪዎች በዚህ ግዛት ሰፊ የሆነ ዘመቻ ሳያካሄዱ ነው የቆዩት። አሉላ እንግዲህ በአስቀድሜን ስንነጋገር እንደነበረው ፍሎሪዳ ግዛት በጣም ከባድ የምርጫ ፉክክር ከሚደረግባቸው ግዛቶች አንዷ ናት። ሀያ ዘጠኝ የሕዝቡ ውክልና ያለባት ኦሃዮ እንደዚሁ አስራ ስምንት የሕዝብ ውክልና ያለባት ሰሜን ካሮላይናም አስራ አምስት እና ኔቫዳ እንደዚሁም ሁለት የኮንግሬሽናል የምርጫ ቀጠናዎች በሜይን እና በኔብራስካ ያሉ በአጠቃላይ ሰባ የህዝቡ ክልና ያላቸው ናቸው። እነዚህን ማሸነፍ ለማንኛውም እጩ ወሳኝ ይሆናል። ይህንን ምርጫ ለማሸነፍ የሚያስችላቸውን የህዝብ ድምጽ ውክልና ሊያገኙ የሚያስችላቸው ነው የሚሆነው። አሉላ መልካም ሄኖክ። የሁለት መቶ ሰባዎቹ ወሳኝ የድምጽ ውክልና ወይም በምርጫው የሚገኙ ድምጾችን የሚመለከተው አሰራሩም ሂደቱም ለየት ያለ ነውና ለአድማጮች በኋላ ላይ በሚቀርቡ ፕሮግራሞቻችን እናስረዳለን። ሌሎች አካባቢዎችንም ጎብኝተህ እንዲሁ የምታገኛቸውን፣ የተመለከትካቸውን የመራጮች ድምፅ ጨምሮ በማታው ልዩ ዝግጅታችን መልሰን እናገኝሃለን ሄኖክ። እናመሰግናለን እናመሰግናለን አሉላህ። ዝግጅታችን ይቀጥላል። አድማጮች ልዩ ዝግጅታችን አዲሱ ሙዚቃው ረዘም ያለ ጊዜ ሲወስድ እኛ የጠፋን እንዳይመስል እየሰጋው ነበረ። ሰለሞንም ፍለጋ ላይ ነበርን። ሰለሞን አባተ በኒውዮርክ የሁለቱም ዋና ዋና እጩዎች፣ ፕሬዝዳንታዊ እጩዎች የዋና ጣቢያ ወይም የምርጫ ዘመቻቸው ዋና ጣቢያ ከሚገኝበት ኒውዮርክ ነው ያለው። በርከት ያሉ ዘገባዎች አሉን። የትንታኔ ዝግጅቶችም ይኖሩናል። ከዚያ በፊት ግን ታዲያ የሰለሞን እስኪደርሰን ድረስ ወደ አዲስ አበባ ነው የምናቀናው። ቀደም ብለን ወደ አስተዋወቅ ነው። መልካም በቅምሽ አስቀበኑ ነው። አንዳንድ ኢትዮጵያውያን የፖለቲካ ኃይሎች የአሜሪካንን ፕሬዚዳንታዊ ምርጫ የሚከታተሉ በመንግስት ወይንም በተቃዋሚዎች ላይ የበለጠ ጫና የሚያሳድረው የትኛው ወገን ነው ከሚል እሳቤ ጭምር ነው ይለናል እስክንድር። አንድ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ምሁር ግን ፕሬዚዳንቱ ከየትኛውም ወገን ይመረጥ በተለይ በአፍሪካ ላይ ከሚከተሉት ፖሊሲ አንጻር መሰረታዊ የሆነ ለውጥ አይኖርም ይላሉ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር አስናቀ ከፋለን ያነጋገራቸው እስክንድር ፍሬው ነው። ማብራሪያውን እንዲህ ይጀምራሉ። ይህ ኢትዮጵያን ብቻ አይመስለኝም። በዓለም ላይ አሜሪካ አሜሪካ በዓለም ላይ ካላት ቦታ አንጻር ብዙ አገሮች ደግሞ ዲሞክራሲያዊ ስርዓትን ለመገንባት የሚሞክሩ አገሮች ከአሜሪካ ምርጫን ስለ ዲሞክራሲ አሰራር እንዴት በነጻ የሁለቱ ፓርቲ እጮች ተከራክረው ህዝቡ መርጦ መጨረሻ ላይ እንግዲህ አሜሪካ የምርጫ ስርዓት የራሱ የሆነ አካሄድ አለው። በዛ መሰረት ፕሬዚደንቱ እንዴት ወደ ስልጣን እንደሚመጣ ማየት የዲሞክራሲ ኢንስፓይሬሽን ተስፋንም የሚሰጣል። ብዙ ሀገሮች እንደዚህ ያነሳሳል ያነሳሳል። አንዱ ይሄ ነው። ሌላው ደግሞ ምንድነው? ብዙ አገሮች እንግዲህ በዓለም ላይ ከአሜሪካ ጋር አሜሪካ ትልቁ የዓለም ሀያል ሀይል በመሆኑ አንጻር የኢኮኖሚ የፖለቲካ ብዙ ትስስሮች በመኖራቸው የአሜሪካ ምርጫ እንዴት ሀገራችንን፣ ኢኮኖሚያችንን፣ ፖለቲካችንን ተጽዕኖ ሊያመጣ ይችላል የሚል ግምት ያለ ይመስለኛል። ግን አሜሪካ በአፍሪካ ላይ ያለትን ፖሊሲ ያን ያህል የሚቀይር አይመስለኝም። ለምሳሌ ያህል ኦባማ አፍሪካ አሜሪካ የሆኑት ፕሬዝደንት ስልጣን ላይ መምጣታቸው አፍሪካ የተለየ ጥቅም አግኝታለች ማለት አይቻልም። እንዲያውም በአለም ላይ በዚህ በሰላም በኢራቅ ወረራ ምክንያት በአለም ላይ ዝናቸው ያን ያህል ያልጎላው ቡሽ ለአፍሪካ ጥሩ ጥሩ ስራዎች ሰርተዋል። ለምሳሌ እዚህ በኤድስ ኢኒሺቲቭ ላይ ሕክምናውን የማስፋፋት አንዳንድ ነገሮች የምንመለከትበት ጊዜ ቡሽ ለአፍሪካ ጥሩ የሰሩ ይመስለኛል። ስለዚህ ያን ያህል እንደው ተስፋ ከማድረግ ነገሩ ደግሞ አጓጊም የመሆኑ ክርክሩ፣ የሁለቱ እጩዎች እርስ በርሳቸው የሚያሳዩት ውድድር አንዳንድ ጊዜ እንደው ማለፍ ብሎ እስከ መዘላለፍ ድረስ መድረሳቸው ጉጉትን እና ትኩረትን ከመሳቡ ውጪ ትረምፕም ሆኑ ሂላሪ ክሊንተን ቢያሸንፉ የተለየ ነገር በአፍሪካ ላይ ይመጣል ብዬ ለመገመት ያዳግተኛል። የተለየ ነገር አይመጣም የሚለው ላይ እንቆይና ለምሳሌ ቅድም እንዳልነው ብዙ ኢትዮጵያውያን በብዙ ሺህ የሚቆጠሩ ኢትዮጵያውያን አሜሪካ ይኖራሉ። በርካቶችም ወደዛ ለመሄድ ዲቪ ሎተሪ ይሞላሉ፣ ሌሎች ጥረቶችንም ያደርጋሉ። እንግዲህ ዓለም አንድ የሆነበት ዘመን ላይ ነው ያለነው እና ሰዎች ከራሳቸው ሕይወት ጋር አያይዘው ምናልባትም ከዘመዶቻቸውም ኑሮ ጋር አሜሪካ ካሉት ጋር አያይዘው እዚህ ያሉትም ወደፊት አሜሪካን ሀገር ለመሄድ የሚያስቡ የሚመኙም ሊኖሩ ይችላሉ እና ዶናልድ ትራምፕ ከሚከተሉት የስደተኞች ፖሊሲ አንጻር ስደት ቅድም እርስ ሜካ ከነካኩት አንጻር አይ ለውጥማ አለው እንጂ ሂላሪ ቢመረጡና ትራምፕ ቢመረጡ አንድ አይነት ፖሊሲ አይከተሉም በፍጹም በተለይ የስደተኞች ጉዳይ እኛን በቀጥታ ይመለከተናል የሚል ስሜት የለም ብለው ያስባሉ እዚህ ባሉ ኢትዮጵያውያንም ውጭ ባሉት ሌላው ደግሞ በትክክልስ ለውጥ አይመጣም አሁን ለምሳሌ ትራምፕ ቢያሸንፉና ሂላሪ ቢያሸንፉ የስደተኞች ፖሊሲ በትክክል አይለወጥም የስደተኞች ፖሊሲ ላይ አሁንም ያለው እኮ የአሜሪካ መንግስት የስደተኞች ፖሊሲ ያን ያህል እንዲያው ለስደተኞች መንገድ የሚከፍት አይደለም በሚሊዮን የሚቆጠሩ አንዶክመንት ሬዚደንስ የሚሏቸው ምንም አይነት ወረቀት ሳይኖራቸው ሰነድ አልባ የሆኑ በተለይ ከላቲን አሜሪካ የሚመነጩ ሂስፓኒክ አሜሪካንስ የሚባሉ አንዳንዶቹ በጣም የሚያሳዝን ታሪክ ያላቸው ልጆቻቸው አሜሪካውያን፣ ወላጆች ግን ከሜክሲኮ ከሌሎች በርካታ አገሮች የመጡ ሰዎች ያሉበት ሁኔታ ነው ያለው። ፕሬዚደንት ኦባማ በተደጋጋሚ ጥረት አድርገው ነበረ በህግ እነዚህን ሰዎች በተወሰነ መርህ በማስቀመጥ የመኖሪያ ፈቃድ የመስጠት ጥረቶች ተካሄደው ነበረ። ሪፐብሊካኑ ፓርቲ የተቆጣጠረው ኮንግረስ ግን ይህን አደናቅፎታል። ስለዚህ አሁንም ያለው ፖሊሲ ቢሆን እንዲያው የተለየ አሜሪካኖች የስደተኛ ሀገር እናት አሜሪካ መጀመሪያውኑ ተብሎ የተሻለ እንዲያውም ከሌሎች የአውሮፓ ሀገሮች አሜሪካ ስቲል የተሻለ ለስደተኞች በር የምትከፍት ሀገር ብትሆንም፣ ያም ሆነው አሁንም ባለው ሁኔታ አንቲ ኢሚግሬሽን ወይም ደግሞ የዚህ ፍልሰትን የሚቃወሙ ፖሊሲዎች አሁንም በተግባር ላይ ያሉበት ሀገር ነው። ጥብቅ የሆኑ ፖሊሲዎች ያሉበት ሀገር ነው። ፖሊሲዎች ያሉበት ሀገር ነው። ያም ሆኖ ትረምፕ ቢመረጡ ይሄን ነገር ከኮንግረስ ኮንግረሱ እንግዲህ እሳቸውን የሚስማማ ኮንግረስ ቢመረጥ የበለጠ ጠበቀ ፖሊሲ ሊያወጡ ይችሉ ይሆናል። አንድ ነገር ግን መርሳት የሌለብን የአሜሪካ የፖለቲካ ስርዓት አወቃቀሩ ከህገ መንግስቱ ጊዜ ጀምሮ ባላንሴን ቼክ የሚባል አማርኛው የተከፋፈለና ስልጣንን ሚዛን ለማረጋገጥ የሚውል ስርዓት በመሆኑ አንድ ፕሬዚደንት የራሱን ፖሊሲ እንዲሁ እንደፈቀደ ማስፈጸም የሚችልበት ሁኔታ አይደለም ያለው። ይህንንም ማየት እንችላለን። ለምሳሌ ኦባማ ስልጣን ሁለት ጊዜ አሸንፈዋል። ፖፑላር የሆኑ ፕሬዝደንት ነበሩ። የፈለጓቸውን ፖሊሲዎች በሙሉ ኮንግረሱ ተቀብሎ አላጸደቀላቸውም። እንዲያውም ያለፉት ሶስት አራት አመታት ያለው የአሜሪካ መንግስት አካሄድን ብንመለከት ኮንግረሱ የፕሬዝደንቱ አደናቃፊ በመሆኑ መንግስት የተወሰነ ጊዜ ተዘግቷል። በጀት በጊዜው ያልጸደቀበት እንዲያውም ኢንስቲትዩሽኖቹ በአሜሪካ ላይ ያሉት መንግስት ተቋማት ጠንካራ በመሆናቸው ምክር ቤቱ ጠቅላይ ፍርድ ቤቱ ሌሎቹም ጠንካራ በመሆናቸው እንደዚህ አሁን ትራምፕ በምርጫ ላይ የሚያሳዩት እንዲያው በጣም ጽንፍ የዘለለ ጽንፈኛ የሆነ ፖሊሲ አይ፣ አድርገውና ቢያሸንፉ ወደ ተግባር ይቀይሯቸዋል ለማለት የሚያስቸግር ነው። እንደ ህብረተሰብን ለመቀየር ገንብ የሆነ ፖሊሲ እንኳን ለማራመድ በነዚህ ሶስቱ የመንግስት መዋቅራት በፍርድ ቤቱ፣ በምክር ቤቱና በፕሬዚደንቱ መካከል ትይዩ የሚፈጥር ሚዛንን የሚፈጥር ህገ መንግስት በመሆኑ በቀላሉ የአንድ ፕሬዚደንት ፖሊሲ ወደ ተግባር ይለወጣል ለማለት አስቸጋሪ ነው የሚሆነው። ሌላውም ደግሞ ማየት ያለብን ምንጊዜም ቢሆን አሜሪካ ምርጫ ላይ የሁለቱ ፓርቲ እጮች የሚያቀርቧቸው ሀሳቦች ከሚተገብሯቸው ሀሳቦች ይለያሉ። በምርጫ ላይ የህዝብን ስሜት ለመግዛት የተሻለ ድምፅ ለማግኘት ብዙ እንደ በማይተገበሩ ተስፋዎችን የመስጠት አንዳንድ ጊዜ እንደ ትረምፕ እንዳየነው መስመር ያለፈ አነጋገሮችንም እንደው በፖሊሲ ሌቭል ይሄ ነው ተብሎ የተቀረጸ ፖሊሲ ሳይኖራቸውም ዝም ብዬ ይሄ እናደርጋለሁ የሚሉትም በተግባር ላይ ይውላል ማለት የሚያስቸግር ነው የሚሆነ የኢትዮጵያ የፖለቲካ ሀይሎች ዶክተር አስናቀር፣ አንዳንድ ጊዜ አሜሪካ ውስጥ ምርጫ በሚካሄድበት ጊዜ የትኛው ወገን ነው ለእኛ የሚበጀው በሚል ፓርላማ ውስጥ ሳይቀር በአንድ ወቅት የተነጋገሩበት ጊዜ እንደነበረ አስታውሳለሁ። በጥያቄ መልክ ተነስቶ ማለት ነው እና አጀንዳ ቀርቦ ሳይሆን የቀድሞው ጠቅላይ ሚኒስትር በነበሩበት ጊዜ አሁን ያለው የአሜሪካ አስተዳደር ነው ላለው መንግስት ጥሩ የሚሆነው ወይስ ያለፈው ነው የሚሉ አይነት አስተያየቶች ማለት ነው እና ከሱ አንጻር ለምሳሌ አሜሪካን ሀገር የሚቀያየሩ አስተዳደሮች ከኢትዮጵያ መንግስት ጋር ያላቸውን ግንኙነት በተመለከተ አንዳንድ የተቃዋሚ ፓርቲዎች እነዚህኛዎቹ የበለጠ ጫና ሊያደርጉልን ይችላሉ ኢትዮጵያ ውስጥ የበለጠ ዲሞክራሲያዊ አስተዳደር እንዲኖር ምህዳሩ እንዲሰፋ የፖለቲካ ምህዳሩ ከማድረግ አንጻር የሚሉ ግን በትክክል የእውነት ልዩነት አለ ወይ? ይሄ ለ አስቸጋሪ ይመስለኛል። መጀመሪያ ላይ አንድ ሀገር ውስጥ ዲሞክራሲያዊ ስርዓትን ለማጠናከር ወሳኝ ሚናውን የሚጫወቱ ሀገር ውስጥ ያሉ ኃይሎች ናቸው። እንደው በውጭ ኢንፍሉዌንስ የሚመጣ የዲሞክራታይዜሽን ለውጥ ብዙም የሚያስኬድ ባለመሆኑ በሁለተኛ ደረጃ አሜሪካና ኢትዮጵያ አሜሪካና አፍሪካን ግንኙነ በምንመለከትበት ጊዜ አፍሪካ ለአሜሪካ የውጭ ጉዳይ ፖሊሲ በጣም ዝቅተኛ ቦታ የሚሰጠው ያን ያህል ሎ ፕራዮሪቲ ነው። የአሜሪካ የውጭ ጉዳይ ፖሊሲ በከፍተኛ ደረጃ የሚያጠነጥነው አውሮፓ ሩሲያ፣ ቻይና፣ መካከለኛው ምስራቅ ላይ ነው። እዛ አካባቢ ያሉ ሀገሮች አንዱ እጩ ከሌላው እንዴት ይሻላል የሚል ስጋትም ሊኖራቸው ይችላል። ለምን እነዚህ የአሜሪካ የውጭ ጉዳይ ፖሊሲ በዋነኝነት የሚያጠነጥነው ነው በነዚህ አካባቢዎች በመሆኑ ነው። ኢትዮጵያን በተመለከተ ምንድን ነው አሜሪካ ከኢትዮጵያ የምትፈልገው? የፖለቲካ መረጋጋት፣ ንግድ መስፋፋት፣ በተለይ ደግሞ አሁን ያለው አቅጣጫ ያለፉት ጥቂት ዓመታት አሜሪካና አውሮፓ የወሰደው በአፍሪካ ላይ ያለው አቅጣጫ ከእርዳታ ይልቅ ንግድን ማስፋፋት እንደዚህ እንደዚህ የሚሉ ፖሊሲዎች ናቸው ያሉት። በቀጠናችን ደግሞ የመረጋጋት የፖለቲካ መረጋጋትን በአብዛኛው የወርኖፍ አፍሪካ የምንለው የአፍሪካ ቀንድ ግጭት ያለበት በመሆኑ እነዚህም ፖሊሲዎች የአንዱ የሪፐብሊካኑ ፓርቲ የሆነ የዲሞክራቲክ ፓርቲ ቢያሸንፍ በአብዛኛው የሚቀጥሉ ይመስለኛል። ይህን ያህል የተለየ የዚኛው ፓርቲ የዛኛው ፓርቲ ተብሎ በዝርዝር ውስጥ የሚሄዱበት ሁኔታ ያለ አይመስለኝም። ዶክተር አስናቀ ከፋለ፣ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር፣ በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም አመሰግናለሁ አቶ እስክንድር። ኤሌክሽን ናይት፣ የምርጫ ቀን፣ የምርጫ ምሽት ይቀጥላል። በአሜሪካ ድምጽ ራዲዮ አማርኛው አገልግሎት ሳሉላ አሁንም እዚሁ ምርጫው ላይ ነው የምንቆየው፣ ምርጫው ላይ ነው ምሽታችን የሚቆየው። ከአዲስ አበባ ታዲያ ወደ ኒውዮርክ ነው። የሁለቱም ፕሬዚዳንታዊ እጩዎች የምርጫ ዘመቻዎች ዋና መቀመጫ ወደሚገኝባት የኒዮርክ ከተማ እናመራለን። ቀደም ብለን አዲሱ ጠቁመናል። ባልደረባችን ሰለሞን አባተ በኒውዮርክ ይገኛል። ተዘዋውሮ የተመለከታቸውን ጨምሮ እናገኛለን። በስልኩ መስመር መጥተዋል። ሰለሞን እንደምን ዋልክ? ዴት ዋልክ? እንደምን ዋላችሁ? አሉላና አዲሱ ደህና ናችሁ ወይ? እግዚአብሔር ይመስገን። ሰለሞን መልካም የዲሞክራሲ ቀን እመኝላቸዋለሁ። ኒውዮርክ በነገራችን ላይ በዓል ነው ዛሬ፣ ዝግ ነው በምርጫው ምክንያት ሁሉም ነገር። ይሄ ራሱን የቻለ ዜና ነው። የምርጫ ሁለት ተመራጮች ባሉበት ከተማ በዓል ካልሆነማ ይደንቀናል። መልካም ነው። አንተ እየተዝናናህ እንደት ተደሰጥክ እንደሆነ እንደሆነ እንገምታለን ጥያቄ አሉላ ሊወረውርልህ ነው። የመንደርደሪያ ጥያቄያችን ምናልባት ካነጋገርካቸው ድምጾች ጋር የሚያገናኘን ይመስለኛል። የምርጫው ሂደት ምን ይመስላል? የዛሬ ውሎ እስካሁን የተከታተልከው? አሁን አሉላ እንግዲህ እናንተም እንደገለጻችሁት ቀደም ሲል ኒውዮርክ ታሪካዊ ከተማ ነች። በዚህ ሁኔታ በነገራችን ላይ ከሰባ አመታት ለዘለቀ ጊዜ ሁለት ፕሬዝደንታዊ እጩዎች ከአንድ ከተማ ሲሆኑ ይህ የመጀመሪያው ጊዜ መሆኑ ነው። በተለይ ኒውዮርክን የመሰለች ግዙፍ ከተማ ማለት ነው እና በዚህ ከተማ ውስጥ ያለው መነቃቃት፣ መነሳሳት በጣም ግዙፍ ነው የሚመስለኝ። አንዳንድ የምርጫ ጣቢያዎችን ተዘዋወሬ ለመመልከት ሞክሬ ያለሁኝ ረጃጅም ሰልፎች ናቸው የሚታዩት። ከጠዋቱ ስድስት ከሌሊት ውስጥ አስራ ሁለት ሰዓት ጀምሮ ማለት ነው እዚህ በኒውዮርክ አቆጣጠር፣ ኢትዮጵያ ከቀኑ ስምንት ሰዓት አካባቢ ጀምሮ ማለት ነው እና ሰው በጣም ተነቃቅቶ ነው የሚገኘው። ኢትዮጵያውያን አሜሪካውያንም መራጮችንም አግኝቼ የነበረ፣ እስቲ ካነጋገርኳቸው መካከል የአንዱን እንስማ። አሁን አቶ ጅብሪል ሙስጠፋ ይባላሉ፣ ይሄ ሀሳብ አላቸው። አሁን በዚህ በፍሬድሪክ ዳግላስ አካባቢ ድምፅ የሰጡ ኢትዮጵያውያንን አሁን አግኝቻለሁኝ። በቅርቡ አንደኛው አቶ ጅብሪል ሙስጠፋ፣ የምርጫው ሁኔታ ምን እንደሚመስል የእሳቸው እንቅስቃሴ ተሳትፎ ምን እንደሆነ እጠይቃቸዋለሁኝ። ጤና ይስጥልኝ፣ አቶ ጂብሪል። አንዳንድ ጊዜ የዴሞክራሲ ቀን ይባላል የዴሞክራሲ በዓልም ይባላል። ልክ ነው። በአሜሪካ እንደውም አንድ ጊዜ ይፋ በዓል እንዲሆኑ ሁሉ ተጠይቆ ሳይሳካላቸው ቀረ መሰለኝ እንጂ በዓል ሊያደርጉት አስበው ነበረ። አሁንም ብዙ ስቴት፣ ፌዴራል ስቴት፣ ሲቲ ኦፊስ ዝግ ነው ዛሬ። ብዙዎቹ ኒውዮርክ፣ ኒው ጀርሲ እንደዚህ የመሳሰሉ ፌዴራል በዓል አይሁን እንጂ በግዛቶች ሲቲዩ ትምህርት ቤቶች በሙሉ ዝግ ናቸው በዓል ናቸው እንዴት ነበረ የእርሶ የድምፅ መስጫ ጣቢያው ሁኔታ ምን አጋጠሙት ሲመጡ በአጠቃላይ ያለው የዛሬው የድምፅ አሰጣጥ እንቅስቃሴ ምን ይመስላል እኛ እዚህ በየአመቱ ምርጫ እናደርጋለን እንሳፍተፋለን በአጠቃላይ አስር አስራ አምስት ደቂቃ ብቻ ነው የሚፈጀው ወዲያው ገብተን ምርጫ አድርገን ወጣለን አሁን እንግዲህ እንደምታየው ለመጀመሪያ ጊዜ አንድ ሰዓት በላይ ነው የፈጀው ይህም የመጀመሪያው እንግዲህ በአሜሪካ ውስጥ ቱ ኦ ኤይት ከዛም ቱ ኦ ትወልቭ ኦባማ ፕሬዚደንት ኦባማ ሲመረጡ በጣም ስምንት ዓመትና የዛሬ አራት ዓመት ማለት ነው በጣም ከፍ ያለ ህዝብ ወጥቶ ተሳትፎበት ነበር። አሁን ደግሞ በጣም በሚገርም አካሁን ከዛም የበለጠ ሰው ተሳትፎ አድርገዋል። ያው ምርጫውም እንግዲህ በአስር አስራ አምስት ደቂቃ የሚያልቀው ከአንድ ሰዓት ተኩል በላይ ነው የፈጀብን። ብዙ ሰው ተሳትፈዋል። ይሄ ምርጫ በጣም ኮንትሮቨርሻል በጣም ተቃርኖ ነው ያለው እና ብዙ ብዙ ውጥረት ያለት እና ብዙ ለብዙ ዘመን ቦት የማያደርጉት ሰዎች ነው እንግዲህ እኔ እዚህ በኮሚኒቲ ከሰላሳ አመት በላይ እዚ አካባቢ ኖር ያለው ይሄ ዛሬ አየሁት፣ በፍጹም አይቼ የማላውቀው የሰው ብዛት ነው። የሀገሬው ሰው ውስጥ አጋጠመ የሚባል ችግር አለ። በምርጫው ቦታ ያለው ስካነር አንድ ሁለት ነው ያለው፣ አንዱ ስለተበላሸ የሰውን በጣም ብዛት ስለነበረ እሱን ለማስተናገድ ብዙ ጊዜ ፈጅተዋል እስካኖሩ በመጨረሻ ተስተካክሎ እንግዲህ ያው ቦት አድርገን ወተናል። እንግዲህ መቼም በዩናይትድ ስቴትስ እና በብዙ ሀገሮችም ውስጥ ድምፅ የሚሰጠው በምስጢር ነው። ማንን መረጡ ብዬም አልጠይቅም የራሱ ጉዳይ ስለሆነ በአጠቃላይ ግን ሲያዩት እርሶ በዚህ በኒውዮርክ አካባቢም ያለው ዝንባሌ ሁለቱም ሰዎች የኒውዮርክ ከተማ ነዋሪዎች ስለሆኑ ከኒውዮርክ የወጡ እጩዎች ስለሆኑ ወደ ማን ያደላል ብለው ያስባሉ? ሰላሳ ዓመት እዚህ ከኖሩ ያውቁታል የሰውን ስሜትና እንግዲህ በእኔ እምነት ሂለሪ አንደኛ የኒውዮርክ ሴኔተር ሆና ስድስት ዓመት አገልግላለች። ከዛም በፊት ደግሞ የፈርስት ሌዲ ሆና ለስምንት ዓመት አገልግላለች። በጣም የታወቀች እና በኤክስፒሪየንሷም ከህዝቡም ጋር በመስራት ብዙ እንትን ታዋቂነት አለች። ከዛም ደግሞ ሴክሬታሪ ኦፍ ስቴት፣ ውጭ ጉዳይ ሚኒስትር ሆና መቶ አስራ ሁለት አገር በላይ ሄዳለች። ብዙ መሪዎችን ጋር እንትን አድጋለች። ፖለቲካዋም የሶሻል አስፔክቷም ከብዙ ከኒውዮርከሮች ጋር የተዋህደ ነው። ተቀባይነት ያለው ነው። በእኔ እምነት በከፍተኛ ድምፅ ኒውዮርክን ወይም አካባቢውን እንደምታሸንፍ እገምታለሁ። እንግዲህ በዚህ ሁኔታ ነው የዛሬው ጠዋት የድምፅ አሰጣት ስነ ስርዓት የተካሄደው። በነገራችን ላይ የጸጥታ ጥበቃውም የተጠናከረ ነው። ጋዜጠኞች እንኳን እንደዚህ ብዙ ቀርብ እያሉ እንደ ወትሮው ማነጋገር፣ ሌሎች እንደዚህ አይነት እንቅስቃሴዎችን ማድረግ አልተፈቀደም። ወደ አምስት መቶ ሜትር አካባቢ ራቅ ማለት እንዳለብን ነው የተነገረን ከድምፅ መስጫ ጣቢያው እና በኮምፒውተርም ላይ ችግር እንዳይፈጠር ከፍተኛ ጥንቃቄ እየተደረገ ነው ያለው። የውጭ ሰርጎ ገቦች ችግር ሊፈጥሩ ይችላሉ የሚልም ስጋት ስላለ። ሌላዋ ድምጽ ሰጪ ወይዘሮ ሮዛ ከድር በዚሁ የምርጫ ጣቢያ ላይ ተገኝታ ነበረ። እሷ ሴት ከመሆኗ ጋር ነው የምታያይዘው። ሴት በመሆኔ እናት በመሆኔ ሚስት በመሆኔ ለእኔ ልዩ ነው ይሄ ምርጫ ነው ያለችኝ። እንስማ እስቲ አጠገቤ የአቶ ጅብሪል ባለቤት ወይዘሮ ሮዛም ትገኛለች። ወይዘሮ ሮዛ ከድር። አሁን ወይዘሮ ሮዛ ከድርን ወደዚህ እጋብዛለሁ። እንዴት ነበር ወይዘሮ ሮዛ የዛሬው የምርጫ ሁኔታ? ገና አሁን ከምርጫው እንደመጣ ነው ያገኘንህ ያገኘንህ ጥሩ ሰዓት ነው፣ ጥሩ አጋጣሚ ነው። ኢትስ ቬሪ ኤክሳይቲንግ። በተለይ ለእኔ አዘ ወመን አዘ ሲስተር፣ እንደ ሴት እንደ እህት እንደ እናት የዛሬው ቀን ለእኔ ትልቅ ነገር ነው። ክሊንተን ያው አንድ ሪፕሬዘንት አድርጋ ሴቶችን ሴት በመሆኗ ብቻ ሳይሆን ብዙ ኤክስፒሪየንስ ያላት ከሚድል ክላስ ከሎወር ክላስ ከዝቅተኛ ገቢ እና ከመካከለኛ ባለገቢ ቤተሰቦች የመጣች እና እዚህ ደረጃ የደረሰች ሴት ስለሆነች እኛ የምናሳልፈውን ላይፍ ፊል ታደርገዋለች። እና ሰማችኋል፣ ያውቁታል። የሰውን አዎ፣ ለማን ድምፅ እንደሰጠሽ ወይዘሮ ሮዛ። ነገር ግን ያንቺ ፍላጎት ነው መናገር። በደስታ ነው መናገር ስለፈለግኩኝ ነው። እንቅስቃሴ፣ በዚህ በኒውዮርክ አካባቢ ያለው የዚህ የምርጫ ስሜትና መንፈስ ምን ይመስላል? ኒውዮርክ ያው እንደምታውቀው በጣም ዳይቨርስ የሆነች ከተማ ናት። በጣም ብዙ አይነት የሰው ስብጥር ያለባት ያው ኢቨን ከኢትዮጵያ ህዝብን ቼክ ብናደረግ በየበተለያየ ኢትዮጵያ ኤትኒሲቲ ግሩፕ ያለው ህዝብ እዚህ ነው ያለው። በየብሔሩ በየብሔረሰቡ ያለ የተለያየ ቦታ ብንኖርም ኢትዮጵያን ብንወክል ኦሮሞ፣ አማራው፣ ትግሬው ይኔመት እና ሁሉም የተውጣጣ ሰው ኢትዮጵያዊ እንኳን እዚህ አለ። አዎ። እና በጣም ስፔሻል ሲቲ ናት። ቤት ነው የሚሰማን፣ የውጭ የራቀን አይመስለንም፣ ከውጭ የመጣን አይመስለንም። እና ስፔሻል የሚያደርገው ነገር እንግዲህ ቮቱን በተመለከተ ማን ነው ይህንን ሪፕሬዘንት ይህንን ባዲ ሪፕሬዘንት ማድረግ የሚችለው ይህንን አይነት ስብጥር ያለውን ሁሉ ማን ነው ሊወክል የሚችል? ማን ነው የእሱን ድምፅ ሊያሰማለት ነው? እሱ ነው ዋናው የኛ ጥያቄ ና ዘቤት ሁለቱም ሰፐሬት የሆነ አጀንዳ ያላቸው ሰው የተለያየ ነው የተራራቀ ሀሳቦች ናቸው ትራምፕን ብትመለከተው ና ባክግራውንዱን ያው ራሱ ኦፕንሊ እንደሚናገረው ሀብታሙን ነው ሪፕሬዝ ናቲንግ ሮንግ ወዛት ግን የሚናገረውና ማድረግ የሚፈልገው ያንን ባዲ ብቻ ሪፕሬዘንት ለማድረግ የቆመ ሰው ሆኖ ነው ራሱን ያቀረበው ዌራዝ መንሃተንን ወይም ኒውዮርክን ብታይ ዊ አር ሶ ዳይቨርስ። አዎ፣ አንድ ፒስ፣ አንድ ግሩፕ ብቻ ሪፕሬዘንት የሚያደርግ ሰው አይደለም የሚያስፈልገን። ዘ ሆል ፒክቸር አዝ እንደ አሜሪካ ሪፕሬዘንት የሚያደርገን ሰው ነው የሚያስፈልገን። አድማጮች፣ እንደዚሁም አሉላና አዲሱ የኒውዮርኩ የድምፅ አሰጣጥ እንግዲህ ሥነ ሥርዓት አሁንም እንደቀጠለ ነው። በተለይ እነዚህ ድምፅ ሰጪዎችና ሌሎችም የሚነግሩኝ ኢትዮጵያና ኢትዮጵያን የመሳሰሉ ሌሎችም ሀገሮች ከዚህ አይነቱ የአሜሪካ ዲሞክራሲ ብዙ መማር ይችላሉ ግልጽ ምርጫ ከማካሄድ እና ተአማኒ ምርጫ ከማካሄድ እንደዚሁም የሕግ የበላይነትን ከማክበር ወደ ብልጽግና ብቻ ነው ሊሄዱ የሚችሉት የሚል አስተያየት ሰጥተውኛል። ሌሎችም ያነጋገርኳቸው አሉ። በፌስቡክ ቀጥታ ተከታተሉኝ እንደዚሁም በዌብሳይታችንም ላይ እነዚህን አስተያየቶች የምርጫውንም ሂደት በተከታ ተከታታይ እየተከታተልኩኝ እስከ ምሽቱ እስከ እስኪነጋ ድረስ በኢትዮጵያ ሰዓት አቀርብላችኋለሁ። አብራችሁኝ ሁኑ። ሌሎችም እያነጋገርኳቸው ተንታኞች አሉ። እስቲ ወደ አሉላና ወደ አዲሱ ደግሞ ልመለስ። ሰለሞን እናመሰግናለን። በደም የምሽቱ ዝግጅት ላይ ይበልጡን ቅድም እንዳለው እግር በእግር ውጤቶችን በምንከታተልበት ዝግጅት ላይ መልሰን በስፋት እናገኝሃለን። ግን ከመሄድ በፊት በተለይ ከሂለሪ ክሊንተን የምርጫ ጣቢያን የዛው ነው የምገኘው ጠቅላይ መምሪያው ላይና ውጤቶቹን በቀጥታም ከዛ የማስተላለፍ እድል ይኖረኛል እና አቀርባለሁ። መልካም አሁንም ታዲያ ሳትርቅ የምርጫውን ሂደት ለትንታኔ በተደጋጋሚ ፕሮግራማችን የምናገኛቸውን ዶክተር ብሩክን ጋብዝሃል አስታው ዶክተር ብሩክ ሀይሉ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው። በስክሪፕስ የታዋቂው ስክሪፕስ የጋዜጠኝነት ትምህርት ቤትም እንደዚሁ ፕሮፌሰር ናቸው። የፉል ብራይት ስኮላር ናቸው። ዶክተር ብሩክ ሀይሉ፣ መልካም ወደ ትንታኔው እናምራ። ዶክተር ብሩክ ሀይሉ ጤና ይስጥልኝ እንደምን አመሹ? ጤና ይስጥልኝ እንዴት አመሻችሁ አቶ ሰለሞን፣ እግዚአብሔር ይመስገን። የት ነው አሁን የሚገኙት? አሁን በግል ጉዳይ ሎስ አንጀለስ ካሊፎርኒያ ነው የምገኘው ነው ያለሁት። እሺ እንግዲህ እኔ ያለሁት በዩናይትድ ስቴትስ ምስራቅ ጫፍ ነው፣ እርስዎ ያሉት ደግሞ በዩናይትድ ስቴትስ ምዕራብ ጫፍ ላይ ነው። ሁለታችንም ያለ ነው፣ አንዳችን አትላንቲክ ውቅያኖስ ደጅ ላይ፣ አንዳችን ፓሲፊክ ውቅያኖስ ደጅ ላይ ነው ያለ ነው። በዚሁ መጠን የተዘረጋች ነች ዩናይትድ ስቴትስም። በሶስት ሰዓቶች ልዩነት ነው እኔና እርሶ ተራርቀን ያለ ነው። እዚህ ላይ እንደው ግሩም ስላቀራረብከው፣ ዋሽንግተን ሎስ አንጀለስ መብረር ወደ ስድስት ሰዓት ተኩል ይፈጃል። ከዋሽንግተን ዲሲ ለንደን ትገባለህ ወይ ፍራንክፉርት መግቢያ ሰዓት ነው ለማለት ነው። ያው ርቀቱ የዛን ያህል የዛን ያህል የሚሆን ነው። አዎን። እና በዛ ላይ እርስዎ ደግሞ የኦሃዮ ነዋሪ ነዎት። እዛው ነው የሚሰሩት በማዕከላዊቱ ኦሃዮ እና እስቲ የዘንድሮን ምርጫ የምርጫ እንቅስቃሴ ለማየት እርሶ ጥሩድሎ ድሎ አሎት እንደ ፖለቲካል ሳይንስ ፕሮፌሰርም እንደ ጋዜጠኝነት መምህርም ነገሮችን እያገናዘቡ እንዳይውልኝ ለመጠየቅ ነበረ። በተለይ ኦሃዮ የትንቅንቅ ሜዳ ወይም ባትል ግራውንድ ከሚባሉት ግዛቶች አንዷ ሆናለች አሁን እነዚህ ዋዣቂ የሆኑ ስዊንግ ስቴት የሚባሉ ግዛቶች አንዱ አሁን አለች። እና ለመሆኑ የዛሬውን የምርጫ ሂደት እንዴት ነው እየታዘቡ ያሉት? ምርጫው ሂደት እንግዲህ የምርጫ መስጫ ጣቢያዎች መከፈት ከጀመሩ ያው ሰዓታት ይቆጠራሉ። አሁን ካሊፎርኒያ አንድ ሰዓት በፊት ገደማ ነው የተከፈተው። እንቅስቃሴው በሚገርም ሁኔታ ብዙ ህዝብ እየወጣ ረዥም፣ በጣም ረዥም ሰልፍ የሚታይበት ሆኗል ህዝቡ ልክ ፕሬዝደንት ኦባማ እንደምታስታውሰው ለመጀመሪያ ጊዜ እንደተመረጡት ሁሉ ሊን ኮስተር ብሎ መብቴ ነው፣ እያንዳንዷ ድምፅ ዋጋ አላት፣ ዋጋም ታስከፍላለች በሚል ብዙ ህዝብ እየወጣ ቦት እያደረገ ነው። ኦሃዮም እንደዛ ነው። ሌላው ልየት የሚያደርገው እንቅስቃሴ እስካሁን እስከ ትናንት ድረስ አርባ ሚሊዮን በላይ መልሳታት ድምጽ ሰጥቷል። ይሄ ፕሪ ኢሌክሽን በቅድሚያ ሰአት አላቂ በቅድሚያ ጊዜ ማለት ነው። አዎ፣ ሌላው ቤተር ፍሎሪዳ ራሱ ለምሳሌ ትናንት ድረስ በዚህ ታይቶ አይታወቅም፣ ቅድሚያ ድምጽ በመስጠት እና ይሄ የሚያሳየው ምን ያህል የአሜሪካ ህዝብ ከዳር እስከዳር ተነስቶ መብቱን ስርአቱ መብቱን ለማስከበር መብቱን ለመጠቀም እየተንቀሳቀሱ መሆኑን ያሳየናል። ምንድን ነው ለመሆኑ እንደዚህ ለየት እንዲል ያደረገው? ዶክተር ብሩ አቶ ሰለሞን የዘንድሮ ምርጫ ምርጫ ነው በመሰረቱ ግን ምርጫ ብቻ ልዩ ምርጫ ነው ማለት እንችላለን። ወሳኝ ምርጫ ነው። የዘንድሮ ምርጫ የአሜሪካንን ይህን ታላቅ ሀገር የአሜሪካንን ሀገር አቅጣጫ በቦልድ ሊያሳየን የሚችል የተለመደው የኤጅ ኦልድ ፖለቲክስ ይባላል። ዲሞክራቶች ሪፐብሊካኖች እየተለዋወጡ የተቀባበሉት እየተሸናነፉ አገሪቷ የሚመሩበት ሁኔታ። የዘንድሮ ለየት የሚያደርገው በሪፐብሊካን ፓርቲ ስም ይሁን እንጂ ሚስተር ዶናልድ ትረምፕ ይዘው የሚያራምዱት አጀንዳ ይዘው የተነሱት ነጥቦች ይዘው የተነሱት ግብ ይሄ ነው ይሄ ይሄ ነው ብሎ የተነሱት ዓላማ አሜሪካንን ለሁለት ከፈላት ለማለት ትንሽ ይከብዳል። ነገር ግን የዚህ ምርጫ ውጤት ይቺ ሀገር በውስጣዊውም ፖለቲካውም ሆነ በውጫዊ ፖለቲካ ምን አይነት መልክና እንቅስቃሴና ቅርጽና ሂደት ይኖራታል? የሚል በስጋትም የሚታይ በተስፋም የሚታይ ብዙ ነገር የተቀላቀለበት ሂደት በመሆኑ በታሪክም አልፎ የዛሬ አመት ሁለት አመት ስንነጋገር በታሪክ ማህደር ውስጥ ከፍተኛ ቦታ ከሚይዙ ታሪካዊ ክንውኖች ውስጥ በአሜሪካ ታሪክ ውስጥ አንዱ ይሆናል ብዬ ገምታለሁ። ዶክተር ብሩክ ሀይሉን ለሙያዊ ትንታኔያቸው እናመሰግናለን። ሰለሞን አንተንም እናመሰግናለን። ምሽት ላይ እናገኝሃለን። እግዜር ይስጥልን ሰለሞን። በዓለም ዙሪያ የሚሊዮኖችን ትኩረት የሳበው የዛሬው የፕሬዝዳንታዊ ምርጫ ለዩናይትድ ስቴትስ ብቻ የተገደበ አይመስልም። አዲሱ ቀደም ብለን በዘገባዎቻችን እንዳመለከት ነው የአዲስ አበባውን ቅኝት ተመልክተናል። ሌላም ዘገባ ወደ ኢትዮጵያም ይመልሰናል ይመስለኛል። ከዚሁ ርዕስ አንወጣ ማለት ነው። ልክ ነው። ግርማይ ገብሩ የዩናይትድ ስቴትስን ምርጫ ሂደት የሚከታተሉ የመቀሌ ነዋሪዎችን ሐሳብ ሰብስቦ ልኮልናል። ነጋዴ፣ የመንግስት ባለስልጣን፣ የመንግስት ሰራተኛ፣ ተማሪ ይገኙባቸዋል። አብዛኛዎቹ ከቱጃሩ ባለ ሕንፃ ነጋዴ ዶናልድ ትራምፕ ይልቅ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር እንዲሁም ቀዳማዊት እመቤት የነበሩት ሚስስ ሂለሪ ክሊንተን ቢመረጡ ይወዳሉ። እስቲ እንስማቸው ያለ ነው መቀሌ ከተማ ሆኖ ኢንተርናሽናል ፕላኔት ሆቴል ፎር ስታር ሆቴል ሆኖ ኢሌክሽኑ እየተከታተል ነው ነው የብዙ ሰው ቀልብም ስበበዋል። በት ምርጫው ለካንዲዴት ስትቀርብ ፐርሰናል አታክ መኖር የለበትም የሚል ሀሳብ አለኝ እንደ ሀሳብ ህገ መንግስቱን መሰረት ያደረገ እና እንዴት ሀገሪቱን እናስቀጥላታለን የሚለውን ጉዳይ ይዞ ቢንቀሳቀሱ የተሻለ ሞር ኢንክላይንድ የሆነው ሰልፍ አታክ ነው ለወደፊቱ አይመረጥም የሚል ሀሳብ ነው ያለን እንደ ኮማንት ከምርጫው ስገነዘበው ግን ሂላሪ ክሊንተን ብታሸንፍ የእኔ ምርጫ ነው ብዬ ገምታለሁ እስሜ አለማ ገብራይ የኢሮብ አካባቢ ተወላጅ ነኝ ምርጫውን በተወሰነ መልኩ ትከታተላለሁ። የማየው ትንሽ የአሜሪካ ምርጫ የአሜሪካ ዲሞክራሲ እያሽቆለቆለ ነው ወይስ እያደገ ነው የሚል ነገር ትንሽ ግራ ያጋባኛል። ምንም የራሳቸውን ካምፕ ይዘው ቢከራከሩ ብማጎቱ መጨረሻ ላይ አንድ ላይ የመሆን የዲሞክራሲው ልቀት የሚያሳይ የነበር አካባቢ አሁን ትንሽ ዲሞክራሲው እየተሸረሸረ ነው ወይስ እያደገ ነው የምል ትንሽ ግራ የሚያጋባኝ ስሜት አይበታለሁ። የሆነ ሆኖ ግን ከትራምፕ በበለጠ ሂላሪ ስለ አንድ ዓለም ስደተኞችን አባረህ ወይም አንደኛውን ዘር ለይተህ በማጥቃት ሰላም የሚገኝበት ኢኮኖሚ የሚያድግበት ሁኔታ ስለሌለ ሂላሪ ሳይሻል አይቀርም የሚል ግምት አለኝ። ተክለ ሃይለሥላሴ ባለው ምርጫውን እከታተለዋለሁ። ምናልባት እከታተለዋለሁ። ሂላሪ ብትመረጥ ደስ ይለኛል። ትመረጣለችም አለችም ብዬ አስባለሁ። ምክንያት ልትመረጥበት የምፈልግበት ዋነኛ ምክንያት አንደኛ ዲሞክራት ስለሆነች፣ ሁለተኛ የእሷ አቋም ስለምደግፈው፣ ትራምፕን በጣም ስለማላደንቀው፣ አድናቂው ስላረኩኝ፣ የሚናገራቸው ነገሮችና የሚያደርጋቸው ነገሮች ብዙም ስለማይመቸኝ፣ ለፕሬዚዳንትነት በቂ ነው ብዬ ስለማላስብ፣ ዲፕሎማት አይደለም። ከተመረጠም በኋላ ይጠቅመናል የሚል አስተያየትም የለኝም። ጥሩ ይሰራል ብዬ አላስብም። ሂላሪ ብትመረጥ ደስ ይለኛል። ትመረጣለችም። ዳዊት ኃይሉ የትግራይ ባህልና ቱሪዝም ቢሮ ቢሮ ኃላፊ ነኝ። እንደሚታወቀው የአሁኑ ወቅት የአሜሪካ የምርጫ ሁኔታና ሂደት በጣም በከፍተኛ ደረጃ የዓለምን ቀልብ ይዞ ይገኛል። በተለያዩ መገናኛ ብዙኃን እከታተለዋለሁኝ። ውጤቱ ምን ሊሆን ይችላል ብለን በምናስብበት ጊዜ ዲሞክራት ፓርቲን እጩ ሆነው የቀረቡት ሂላሪ ክሊንተን ይዘውት የመጡት አስተሳሰብም በብዙዎቹ ተቀባይነት ይኖረዋል የሚል ግምት ስላለኝ በዛ መሰረት ሂላሪ ክሊንተን ያሸንፋሉ ብዬ ገምታለን። ያሰፋ ገብር ስላሴ የአሜሪካ ፕሬዚዳንታዊ ምርጫ የሚሰነዘሩት ቃላቶች ሁሉ ይመቹኛል፣ ያዝናኑኛል። የዛሬ ዓመት ደግሞ በጣም ለየት ያለ ነው። በጣም ለየት ያለ ና አክርሮ የተከራከሩበት ጊዜ ነው ያየሁት። ውጤቱ የህዝቡ ቢሆንም የምርጫ ውጤቱ እኔ ቢሆን ምለው የራሴ ስሜት ነው። ለመጀመሪያ ጊዜ አሜሪካ ሀያል ናት። እንግዲህ በሀያል አገር سيت ماري بالتهند ማየት ፈልጋለሁ። ስለዚህ ለሂላሪ ክሊንተን አሸናፊ እንድትሆን ያለኝን ድጋፍ እና ስሜት እገልጻለሁ። ተስፋ አምላክ በሪሁን እባላለሁ። ሚዲያ ስራ ላይ ነው የምሰራው። የአሜሪካ 2016 ምርጫ እየተከታተልኩት ነው ቆይቻለሁ። ገና ከፉክክሩ ጀምሮ በትራምፕና በሂላሪ የሚደረገው ፉክክር በጣም መሳጭ ነበር። ነጻ ሆነው ያንን ያህል ዲስከስ የሚያደርጉበት ኦፕን የሆነ ሚዲያ፣ ኦፕን የሆነ ዲስከሽን መኖሩ በጣም ትልቅ ነገር ነው። እስከ ግል ሕይወታቸው ድረስ ገብተው ለማሸነፍ የሚያደርጉት ጥረት በጣም አትራክቲቭ እንዲሆን አድርጎታል። ከሌለው ጊዜ የተለየ ነው። ብዙ ስለ ሀገሪቷ ኢኮኖሚ እንዲሆናል ስለ ሀገሪቷ እንዲሆናል የሚለው ከሚለው በላይ እዛ ላይ ፎከስ ተደርጓል። ግን ያው ምርጫ ካሉት ተወዳዳሪዎች ስለሆነ ምርጫ የሚካሄደው ያው ካሉት የሚያሸንፉት ከሁለቱም አንድ ይሆናል። ሂላሪ ብትሆን የሚል ሀሳብ አለኝ እንደኔ። ምክንያቱም ከሌሎች ሀገር ጋር የሚኖራት የአሜሪካ ግንኙነት በሂላሪ አካሄድ የተሻለ ይሆናል ብዬ ስለማስብ። ትራምፕ ጥሩ የሆነ አቋሞች፣ ጥሩ የሆኑ ፖይንቶች አርገዋል። በእርግጥ ግን ከጎረቤት ሀገርና ከሙስሊም ሀገሮች የሚኖረው ግንኙነት ግን ትንሽ የሚሻክር ይመስለኛል። እሱ ደግሞ ያው አሜሪካ ዓለም ሙሉ ላይ ላለው ሰላም ደግሞ ትልቅ አስተዋጽኦ ያላት ሀገር እንደመሆኑ በሌሎች በእንደዚህ የተከፋፈሉ መጥፎ ገጽታ ሲኖራት ግን ትንሽ ለሁሉም የሚመች ነገር ይሆናል ይ ስለማላስብ ወርቅ ሂላሪ ብታሸንፍ እመርጣለሁ እላለሁ። ነጥቡም የእሷ መሪነት እስካሁን እየታየ ያለበት ቦታዎችን ሳይ ትንሽ ደስታ ነገርም እየተሰማኝ ነው። ሰዓታችን ይቀጥላል። አድማጮች፣ የሚኔሶታ ክፍለ ግዛት ህዝብ በሶማሌ ስደተኞች ምክንያት ስቃይን አይቷል፣ ዶናልድ ትራምፕ ናቸው። የዩናይት ስቴትስ የሪፐብሊካኑ ፓርቲ ፕሬዚዳንታዊ እጩው ዶናልድ ትራምፕ ሶማሌ ስደተኞች ላይ የሚኔሶታ ህዝብ ሶማሌዎቹ ስደተኞች ምክንያት መከራውን አይቷል ሲሉ ተናግረዋል። አነጋገራቸው ማህበረሰቡን እንዳሳዘነ ጠቅሶ የአሜሪካ ድምጹ የሶማልኛ አገልግሎት ዘጋቢ ሀሩን ማሩፍ ያጠናቀረውን ዘገባ ዝርዝር ቆንጅታ እየዛ አቅርባለች። ዶናልድ ትራምፕ ሚኒሶታ አውሮፕላን ጣቢያ ለተሰበሰቡ ደጋፊዎቻቸው ሲናገሩ ነው ይህን ያሉት። ትራምፕ ዲሞክራቷን ተፎካካሪያቸውን ሂለሪ ክሊንተንን የውጭ ሀገር ዜጎች ያለምንም ገደብ እንዲገቡ፣ እጅግ አደገኛ ከሆኑ የዓለም አካባቢዎች ስደተኞች እንዲመጡ ነው የሚፈልጉት ብለው ይወነጅላሉ። ይህን ጉዳይ ደግሞ እናንተ ከማንም በላይ ታውቁታላችሁ ሲሉ የተሰበሰበው ደጋፊ ሆ ብሎ ተቀብሏል። ብዛት ያላቸው የሶማሌ ስደተኞች እናንተ ሳታውቁ ሳትደግፉ ሳትፈቅዱ ወደ ክፍለ ሀገራችሁ ይመጣሉ ብለዋል ሪፑብሊካኖቹ። በሚኒሶታ የሚገኘው የሶማሌ ማህበረሰብ ይህን የሚስተር ትራምፕን ውርጅብኝ አውግዟል። ፕሮፌሰር አብዲ ኢስማኤል ሰመተር በሚኒሶታ ዩኒቨርሲቲ የመልክዓ ምድርና የተፈጥሮ አካባቢ ክፍል ሊቀመንበር ናቸው። የትረምፕ አነጋገር አሳዛኝና አስቀያሚ ነው ያሉት የሶማሊያ ተወላጁ ምሁር ይችን ሀገር ሰዎች በዘራቸው፣ በቀለማቸው፣ በጾታቸው አድሎ ሲደረግባቸው ወደ ነበረበት ወደ ቀድሞ ዘመን የሚመልስ አሳዛኝ አነጋገር ነው ብለዋል ምስተር ትረምፕ ሪ ሚስተር ትራምፕ ፍላጎታቸው እዚያ አገር ውስጥ መልካም ተግባራትን ሁሉ የሚደግፍ፣ መጥፎ ተግባራትን ሁሉ የሚቃወም አካል ለመፍጠር ቢሆን በሁሉም ማኅበረሰቦች ውስጥ ስደተኞችንም ጨምሮ የአገሪቱን ጥቅም ከልብ የማይደግፉ ጥቂት ሰዎች አሉ። እኛ የተቀረ ነው ሶማሌዎች፣ ኒካራጓኖች፣ ሌሎችም የማዕከላዊ አሜሪካ ዝርያዎች ሆነን ሁሉም ሕዝብ የተሳካ ኑሮ እንዲያገኝ ተባብረን መስራት አለብን የሚል መልእክት ቢያስተላልፉ ይሻል ነበር መሪ እንደዚህ ያለ መልእክት ነው የሚያስተላልፈው የሚስተር ትራምፕ ችግር አላዋቂነት ነው ይላሉ ፕሮፌሰር አብዲ ሰመተር እንደ እኔ አስተያየትና ግምገማ ከሆነ ግን ስለ ሀገሪቱ የዲሞክራሲ ስርዓትም ሆነ ስለ ህገ መንግስቱ አሰራር በጣም እውቀት ይጎላቸዋል ከህዝብ ዘንድ ጠቀም ያለ ጆሮ ለመሳብ ያላቸው ብቸኛ መንገድ በጉዳዮች ላይ ሳይሆን በግለሰቦች ላይ ያነጣጠረ የጥላቻ ንግግር እንዲባባስ ማድረግ ነው። ስለዚህ በእኔ አስተያየት በምርጫው ሂደት ደጋፊ ለማግኘት ውጥረት ላይ ያሉ ይመስላሉ። ትራምፕ በተናገሩት ሶማሌዎች፣ ጥቁር አሜሪካውያን፣ ነጮች ወዘተ ማህበረሰቦችን እንዳሳዘኑ ፕሮፌሰር ሰመተር ገልጸዋል። ሶማሌዎች በሚኒሶታ ላይ ሸክም እንደሆኑ ሂለሪ ክሊንተንም ድንበር ሁሉ ክፍት ሆኖ ሽብርተኛ እንደፈለገ እንዲገባ እንደሚፈልጉ ትራምፕ ተናግረዋል። ሚኒሶታ ውስጥ ለሀያ ሶስት አመታት የኖሩ የሶማሌ ተወላጅ መሆናቸውን የተናገሩት አብዲ ሰመተር በመቶዎች ምናልባትም በሺዎች የተቆጠሩ የሚኒሶታ ነዋሪዎችን አስተምሬ ያለሁ በሀገር ውስጥም በውጭ ሀገርም ትልቅ ቦታ የደረሱ አሉ ብለዋል። ሚስተር ትራምፕ ምን እንደሚያወሩ አያውቁም አክለውም እንዲያውም ሂለሪ ክሊንተን ድንበሩን ክፍት አድርገው ሰው እንደፈለገ እንዲገባ ነው የሚፈልጉት ያሉትም ከእውነት የራቀ ነው ብለዋል ምሁሩ። ትራምፕ ተጋላጭ ማህበረሰቦችን የሚያጠቁት የሚኒሶታን ጥሩ ዜጎች የሚስቡበት ሌላ ነገር ስለሌላቸው ነው ብለዋል። ብዙውን ጊዜ አንድ ታዋቂ ሰው እንዲህ ያለ የጥላቻ ንግግር ሲያደርግ እዚህ ሚኔሶታ ውስጥም ይሁን በተቀረው የሀገሪቱ አካባቢ በማኅበረሰብ ውስጥ አዎንታዊ አስተዋጽኦ እያደረገ ለመኖር ልጆቻቸውን ጥሩ ትምህርት ቤት አስተምረው ነገ ጥሩ ግብር ከፋዮች የሚሆኑ አረጋውያን የሚንከባከቡ ዜጎች ለማፍራት የሚሞክሩ ዜጎችን ለጉዳት ያጋልጣል የሚኒሶታ መራጭ ለማንኛውም ሂለሪ ክሊንተንን እንደሚመርጥ እተማመናለሁ ብለዋል ፕሮፌሰር አብዲሰማተር የመጨረሻዎቹን ጥቂት ቃላት እናሰማ የምርጫ ውጤቶችን በመተንበይ የሚታወቀው እንደ አውሮፓውያን የዘመን አቆጣጠር በ2012 ያለፈውን ፕሬዚዳንታዊ ምርጫ በትክክል የተነበየው በዚህ ምርጫ ውጤቶች ትንበያ የሚታወቀው ፋይቭ ሰርቲ ኤት የተባለው ተቋም መስራች ኔት ሲልቨር ሂላሪ ክሊንተን በምርጫው አሸንፈው ዋይት ሀውስ ለመግባት 71.4 እድል አላቸው እያሉ ነው እንደ አውሮፓ አቆጣጠር ከ1984 ጀምሮ ለ34 ዓመታት ማን እንደሚመረጥ መተንበይ በመተንበይ የታወቁት የአሜሪካ ዩኒቨርሲቲ ፕሮፌሰሩ አለን ሊሽማን ደግሞ ዘንድሮ እድሉ ለዶናልድ ትራምፕ ነው ብለዋል። ጥቂት ሰዓታት ናቸው የቀሩት። ውጤቱ ይለያል ታዲያ። የዚህን ስርጭት እግር በእግር ውጤቶችን ማታ ላይ አዲሱ በቃላችን መሰረት እንደምናቀርብ ከወዲሁ እናስታውቅ። ቀጠሯችን በኢትዮጵያ ሰዓት አቆጣጠር ነገ ከጠዋቱ አንድ ሰዓት እስከ ሁለት ሰዓት በእኛ ሰዓት ማታ 11 ፒኤም እስከ 12 ኤኤም ድረስ ወይም በአማርኛ ከምሽቱ 5 ሰዓት እስከ ለሊቱ 6 ሰዓት ድረስ ነው። አድማጮች ከኛ ትግርኛ ስርጭት ይቀጥላል። በእኛ በኩል ደህና